በምድር መንግስታት መካከል በርካታ ልዩነቶች እንዳሉ ሁላችንም እናውቃለን። ሁሉም የየራሳቸው መልክዓ ምድር ተለይተው የሚታወቁ ጎሳዎችና ለየት ያሉ ትውፊቶች አሏቸው። ሁሉንም በጋራ የሚያስተሳስሯቸው ቢያንስ አንድ ነገር ግን አለ። ሁሉም አገሮቻቸው እንዴት እንደተመሠረተች የሚዘግብ ታሪክ አላቸው። አብዛኞቻችን አገራችንን የቆረቆሯት ሰዎች ስለከፈሉት መስዋዕትነትና ስለተቀዳጇቸው ድሎች መስማት እንወዳለን። ስለጀግንነታቸውም እናዜማለን። እነዚህ የማንነት መገኛ ታሪኮች ለምን እንወዳቸዋለን? ለምንልስ ስለ እነሱ ማውራት ደስ ይለናል? የእያንዳንዱ ሰብአዊ ባህል ሁሉ ወሳኝ ክፍልስ ለምን ሆነ? ቢያንስ ሁለት ምክንያቶች አሉ። በአንድ ወገን ስለ አገራችን አቆራቆር የምናወራው ያለፈውን ዘመን ትዝታ ለትውልድ ለማስተላለፍ ነው። ልጆቻችን ስረ መሠረታቸውን እንዲያውቁ ማለትም ከየት እንደተገኙ እንዲያውቁ እንፈልጋለን። በሌላ በኩል ግን በቀደመው ዘመን መንግሥታችንን አቅጣጫ ያስያዙ ነገሮችን ለማስታወስና ለወደፊቱ አራያነታቸውን በመከተል አቅጣጫ መያዝን እንፈልጋለን። በብሉይ ኪዳን ይኖር ለነበረው የእግዚአብሔር ሕዝብም ይኸው ተመሳሳይ ነገር እውነትነት ነበረው። የቀደሙት እስራኤላውያን በሁለት ተመሳሳይ ምክንያቶች ስለ አጀማመራቸው ታሪክ ማውራት ደስ ያሰኛቸው እናም ከትውልድ ወደ ትውልድ ያስተላልፉታል። የቀደመው ዘመን ታላቅ ድልና ስኬት እንዳይረሳ በቀደሙት አባቶቻቸው ዘመን የተከናወኑ ክስተቶችን ለማስታወስ ይዘክሯቸዋል። ከዚያ ባሻገር ደግሞ ታሪካቸውን ከትውልድ ወደ ትውልድ የሚያስተላልፉት ወደፊት ሊጓዙበት የሚገባቸውን አቅጣጫ ለማመልከት ነው። አባታችን አብርሃም ከተሰኘው ተከታታይ ትምህርታችን ይህ የመጀመሪያው ነው። በዚህ ተከታታይ ትምህርት የቀደሙት እስራኤላውያን ስለ ታላቁ አባታቸው ስለ አብርሃም የሚናገሩትን እንመረምራለን። ሙሴ እነዚህን ታሪኮች በዘፍጥረት ታሪክ እንደጻፋቸው፣ ይህንንም ያደረገው በእርሱ ዘመን የነበሩት እስራኤላውያን ያለፈውን ዘመን እንዲያስታውሱ ደግሞም እግዚአብሔር ለወደፊቱ ለእነርሱ ጠብቆ ያቆየውን ነገር እንዲረዱ ጭምር ነው። ይህ ከሶስቱ ተከታታይ ትምህርቶች የመጀመሪያው ሲሆን የአብርሃም ሕይወት አወቃቀርና ይዘት የሚል ርዕስም ተሰጥቶታል። በዚህ ትምህርት በዘፍጥረት መጽሐፍ ውስጥ ስለ እርሱ የሚተርኩ ምዕራፎችን አወቃቀርና ይዘት ላይ በማተኮር የአብርሃምን ሕይወት በወፍ በረር እንቃኛለን። ሙሴ የአብርሃምን ሕይወት ታሪክ ያዋቀረው እንዴት ነው? የእነዚህን ምዕራፎች ዋና ሐሳብስ ምንድን ነው? የአብርሃምን ሕይወት አወቃቀርና ይዘት በሁለት ክፍሎች እንቃኛለን። በመጀመሪያ የታሪኩን ሥነ ጽሑፋዊ ቅርጽ እናያለን። ሁለተኛ ደግሞ የእነዚህን ምዕራፎች አበይት መሪ ሐሳቦች እንመረምራለን። አስቀድመን የአብርሃምን ሕይወት ሥነ ጽሑፋዊ ቅርጽ እንመለከታለን። ሥነ ጽሑፋዊ ቅርጽ የአብርሃምን ሕይወት የመሳሰሉ ታሪኮችን ወይንም ትረካዎችን የያዙ ክፍሎችን ከመጽሐፍ ቅዱስ ውስጥ በምናነብበት ወቅት የመጽሐፍ ቅዱስ ጸሐፍቶች ከብዙ ዓመታት በፊት ምን እንደተከናወነ ከመተረክ የዘለለ ነገር እንደሚያስረዱ ልብንን ይገባል። ምክንያቱም መንፈስ ቅዱስ የእግዚአብሔር ቃል አቀባይ እንዲሆኑ መነዳትን ስለሰጣቸው የጻፉት ታሪክ ፍጹም እውነት ነው። ደግሞም መንፈስ ቅዱስ የጻፉላቸውን ሰዎች ፍላጎቶችም ለማሟላት መነዳትን ሰጥቷቸው ስለነበረ የመጽሐፍ ቅዱስ ጸሐፊዎች ታሪኩን የሚጽፉት ተደራሲዎቻቸውን በልቦናቸው ይዘው ነው። ለሚቀበሉትም ሰዎች ትርጉም የሚሰጥና አግባብነት ባለው መንገድ በዓላማ አወቃቅረውታል። በዘፍጥረት መጽሐፍ የተመዘገበውን የአብርሃምን ሕይወት ስንመለከት ታሪኮቹ በአብርሃም ሕይወት በእውን ያልሆነ ነገር በተሳሳተ መንገድ ወክለው እንዳልቀረቡ በእርግጠኝነት እናውቃል ሆኖም እነዚህ ታሪኮች በሙሴ ቀደምት ተደራሲያን ሕይወት ውስጥ እንዴት እንደሚዛመዱ ለመገንዘብ የዘፍጥረት መጽሐፍ የአብርሃምን ሕይወት እንዴት እንደተረከው ማወቅ ይገባናል። ስለዚህም አብርሃምን የተረከበትን መንገድ ለመረዳት ከሚያግዙን ዋና መንገዶች የመጀመሪያው በዘፍጥረት መጽሐፍ የአብርሃም ሕይወት የተዋቀረበትን ሥነ ጽሑፋዊ ቅርጽ መመርመር ነው። የአብርሃምን ሕይወት ሥነ ጽሑፋዊ ቅርጽ በሁለት እርከኖች እንቃኛለን። በመጀመሪያ የዘፍጥረት መጽሐፍ በጠቅላላ በወፍ በረር እንዳስስና የአብርሃምን ሕይወት በዘፍጥረት አብይ ምስል ውስጥ እንዴት እንደሚገጥም እናያለን። ሁለተኛ ደግሞ በአብርሃም ሕይወት ዙሪያ የሚያጠነጥኑ ታሪኮችን አወቃቀር እንመለከታለን። በዘፍጥረት መጽሐፍ አጠቃላይ ቅኝት እንጀምራለን። ዘፍጥረት በየምዕት ዓመቱ ተርጓሚዎች የዘፍጥረትን መጽሐፍ አጠቃላይ አወቃቀር በተለየ መንገድ ሲገነዘቡት ቆይተዋል። አንደኛው በጠቅላላው የዘፍጥረት መጽሐፍ ውስጥ እዚህም እዚያም ተበታትነው በተቀመጠው ትውልድ ወይንም ቶሌዶት በሚለው መሪ ሐሳብ ድግግሞች ላይ በመመስረት ዘፍጥረትን አስር ቦታ መከፋፈል ነው። በዚህ አበይ የአከፋፈል አተያይ ውስጥ ጥቂት ዋጋ የሚሰጠው ነገር እንዳለ ልንቀበል ይገባል። ሆኖም በሌላ ተከታታይ ትምህርት እንዳመለከት ነው ዘፍጥረትን በሦስት መክፈሉ የበለጠ ጠቃሚ ይሆናል። ይህም ጥንታዊ ታሪክ በዘፍጥረት አንድ አንድ እስከ የመጀመሪያው የአባቶች ታሪክ በዘፍጥረት 11 10 እስከ 37 የኋለኛው የአባቶች ታሪክ ከ37 ቁጥር 2 እስከ 50 ቁጥር 26 ይሆናል። በዘፍጥረት ምዕራፍ 1 ቁጥር 1 እስከ ዘፍጥረት ምዕራፍ 11 ቁጥር 9 የሚገኘው ጥንታዊ ታሪክ ስለ ዓለም መገኛ የእግዚአብሔርን የተገለጠ እውነት ያቀርብልናል። ስለ አፈጣጠር፣ ስለ ፍጥረት መርከስ እና ምድር ሁሉ ባጥለቀለቀው የጥፋት ውሃ ፍጥረትን እንደገና ቅርጽ ለማስያዘው ይናገራል። ከጥንታዊ የቅርብ ምስራቅ የታሪክ አወቃቀር ስልት ጋርም በሚጣጣም መንገድ ስለ ጽሑፋዊ ቅርጹን ጠብቆ ተያይዘዋል። በዘፍጥረት ምዕራፍ 37 ከቁጥር 2 እስከ ዘፍጥረት ምዕራፍ 50 እስከ ቁጥር 26 የሚገኘው የኋለኛው የአባቶች ታሪክ ስለ ዮሴፍ ይተርክልናል። በዮሴፍና በወንድሞቹ መካከል በተነሳው ጠብ ይጀምርና ዮሴፍ በግብፅ ከፍ ከፍ ወደ ማለቱና በስተመጨረሻም ዮሴፍ ከወንድሞቹ ጋር ወደ መታረቁ ይገሰግሳል። ተርጓሚዎችም ይህንን ረጅምና የተቀዳጀ የታሪክ ፍሰት የዮሴፍ ታሪክ በማለት ይገልጡታል። በእነዚህ የመጀመሪያና የመጨረሻ ታሪኮች መካከል ዘፍጥረት ምዕራፍ ዐሥራ አንድ ከቁጥር ዐሥር እስከ ዘፍጥረት ምዕራፍ ሰላሳ ሰባት ቁጥር አንድ ያለውን ክፍል ይወጣል። እነዚህ ምዕራፎች የመጀመሪያውን የአባቶች ታሪክ ማለትም ስለ እስራኤል የመጀመሪያ የአባቶች የተሰባሰበ ታሪክ ይዘዋል። በዚህ ተከታታይ ትምህርት ከዚህ የመካከለኛ አንጓ ክፍል ውስጥ በአንዱ ላይ ብቻ እናተኩራለን። በጥቅል አነጋገር የቀደሙት አባቶች ታሪክ በሁለት ይከፈላል፤ የአብርሃም ሕይወት በዘፍጥረት ምዕራፍ 11 ከቁጥር 10 እስከ ዘፍጥረት ምዕራፍ 25 ከቁጥር 18 እና የያይቆብ ሕይወት ዘፍጥረት ምዕራፍ 25 ከቁጥር 11 እስከ ዘፍጥረት ምዕራፍ 37 ቁጥር 1። ይህ ባለ ሁለት መንታ ክፍልፋይ ያስገርማችሁ ይሆናል። ምክንያቱም ብዙውን ጊዜ በቅዱሳት መጻሕፍት ሲጠቀስ የምንሰማው ስለ ሦስቱ አባቶች ማለትም አብርሃም፣ ይስሐቅና ያዕቆብ ነው። ስለዚህ የእነዚህ ምዕራፎች ሥነ ጽሑፋዊ አከፋፈል በሦስት ሊሆን እንደሚችልም መጠበቃችሁ በቂ ምክንያት ይኖረዋል። አስቀድሞ ስለ አብርሃም ይነግረናል። ከዚያም ስለ ይስሐቅ ከዚያም ስለ ያዕቆብ። እውነትነት አሁን ስንመለከት ግን ከቀደሙት አባቶች ታሪክ ይስሐቅን ዋነኛ ገጸ ባሕሪ አድርጎ የተጻፈ ክፍል አናገኝም። ይልቁንም እንደ መሸጋገሪያ ገጸ ባሕሪ ሆኖ አገልግሏል። የሕይወት ታሪኩ የተነገረን አስቀድሞ የአብርሃም ሕይወት አካል ሆኖ ሲሆን፣ ከዚያም ደግሞ የያዕቆብ ሕይወት ክፍል ሆኖም ነው። በዚህም ምክንያት የቀደሙት አባቶች ክፍል በሁለት ዋና ክፍሎች ብቻ ይከፈላል። እነርሱም የአብርሃም ሕይወትና እና የያይቆብ ሕይወት ናቸው። በዚህ ትምህርት የምናተኩረው ሙሴ አባታችን አብርሃም ብሎ በመዘገበው የመጀመሪያው የታሪኩ አጋማሽ ክፍል ላይ ነው። ስለዚህም በዘፍጥረት ምዕራፍ 11 ከቁጥር 10 እስከ ዘፍጥረት ምዕራፍ 25 ቁጥር 18 የተመዘገበውን የአብርሃምን ሕይወት አወቃቀር ቀረብ ብለን እንመለከታለን። አብርሃም የአብርሃም ሕይወት በአጠቃላዩ የዘፍጥረት መጽሐፍ ውስጥ ስፍራ የት እንደሆነ ተመልክተናል። አሁን ደግሞ በዘፍጥረት ምዕራፍ 11 ከቁጥር 10 እስከ ዘፍጥረት ምዕራፍ 25 ቁጥር 18 የተመዘገበውን የአብርሃም ሕይወት አወቃቀር ወደ መመልከቱን እንሸጋገር። የአብርሃምን ሕይወት ውቅር ለመመልከት፣ እነዚህም ምዕራፎች በሁለት እርከኖች እንመለከታቸዋለን። በአንድ ወገን የአብርሃምን ሕይወት መሠረታዊ ክፍልፋዮች ወይንም እርከኖችን ላይ ያየዋለን። በሌላ ጎኑ ደግሞ በዘፍጥረት መጽሐፍ የተገለጠውን የአብርሃምን ቁመና ለመግለጥ እነዚህ የተለያዩ ክፍሎች እንዴት እንደተሰደሩ እንመረምራለን። በመጀመሪያ የአብርሃምን ሕይወት መሠረታዊ ክፍልፋዮች ወይንም እርከኖች እንመለከታለን። ሙሴ ስለ አብርሃም የጻፈው በዐሥራ ሰባት ክፍል ፋዮች ወይንም አንጓዎች ነው። አንደኛ፣ የመጀመሪያው ሞገስ ያገኘው የአብርሃም ዝርያ በዘፍጥርት ምዕራፍ 11 ከቁጥር 10 እስከ 26 ሲሆን ይህም የአብርሃምን ትውልድ የሚጠቅስ የትውልድ ሐረግ ነው። ሁለተኛ ይህ ምንባብ የአብርሃምን ያልተሳካለት የቀድሞ አባት ታሪክ ያስከትላል፣ በዘፍጥረት ምዕራፍ 11 ከቁጥር 27 እስከ 32። ይህም ሁለተኛው የትውልድ ሐረግ ሲሆን አብርሃምን ከአባቱ ከታራ ጋር መጓዙን ይጠቅሳል። ሦስተኛ በዘፍጥረት ምዕራፍ 12 ከቁጥር 1 እስከ 9 የአብርሃምን ወደ ከነአን መሰደድ የአብርሃምን የመጀመሪያ ጥሪና ወደ ተስፋይቱ ምድር ጉዞ። አራተኛ አብርሃም ከግብፅ ነፃ መውጣቱ በዘፍጥረት ምዕራፍ 12 ከቁጥር 10 እስከ 20 ይህም አብርሃም ወደ ግብፅ የወረደበትና እግዚአብሔር እርሱን ነፃ ያወጣበት ነው። አምስተኛ የአብርሃም ከሎጥ ጋር መጣላት በዘፍጥረት ምዕራፍ 13 ከቁጥር 1 እስከ 18 በአብርሃም እረኞችና በሎጥ እረኞች መካከል የነበረው ግብ ግብ ስድስተኛ አብርሃም ሎጥን መታደጉ በዘ ፍጥረት ምዕራፍ 14 ከቁጥር አንድ እስከ 24 ሎጥን ከማረኩ ነገሥታት እጅ ለመታደግ አብርሃም ወደ ጦርነት የዘመተበት ታሪክ ይዘግባል ሰባተኛ የአብርሃም ቃል ኪዳን ተስፋዎች በዘ ፍጥረት ምዕራፍ 15 ከቁጥር አንድ እስከ 21 ዘሩን እንደሚያበዛና ቋሚ ምድር እንደሚሰጠው እግዚአብሔር ለአብርሃም የሰጠው የቃል ኪዳን ማረጋገጫ ስምንተኛ አብርሃም ወደ አጋር መግባቱ በዘፍጥረት ምዕራፍ 16 ከቁጥር 1 እስከ 16 ከሳሪያ ባሪያ ከአጋር እስማኤል የተሰኘ ልጅ ስለማግኘቱ ወቅት የሚተርክ ። ዘጠነኛ የአብርሃም የቃል ኪዳን ግዴታዎች በዘፍጥረት ምዕራፍ 17 ከቁጥር 1 እስከ 27 እግዚአብሔር ያዘዘውን ትእዛዝ በታማኝነት ሊፈጽም እንደሚገባው አብርሃምን ያሳሰበበት የእግዚአብሔር ቃል ኪዳን ዘገባ። አስረኛ እና ገሞራ በዘፍጥረት ምዕራፍ ስምንት ከቁጥር 1 እስከ ዘፍጥረት አስራ ዘጠኝ ከቁጥር 38 የሰዶምና የገሞራ መውደምና ሎት ከዛ ጥፋት የማምለጡ ታሪክ። 11 አብርሃም ላቤሜሌክ መማለዱ በዘፍጥረት ምዕራፍ 20 ከቁጥር 1 እስከ 18 አብርሃም ላቤሜሌክ የጸለየበት ወቅት አስራ ሁለተኛ የአብርሃም ልጆች ይስሐቅና እስማኤል በዘፍጠረት ምዕራፍ 11 ከቁጥር 1 እስከ 21 የይስሐቅ መወለድና እስማኤል ከአብርሃም ቤተሰብ የመባረሩ ታሪክ። አስራ ሦስተኛ አብርሃም ከአቤሜሌክ ጋር ያደረገው ስምምነት በዘፍጠረት ምዕራፍ 21 ከቁጥር 22 እስከ 34 ስለ መሬትና ስለ ውሃው አጠቃቀም አብርሃም ከአቤሜሌክ ጋር ወደ ስምምነት መድረሱ 14ኛ የአብርሃም መፈተን በዘፍጥረት ምዕራፍ 22 ከቁጥር 1 እስከ 24 ልጁን ይስሐቅን እንዲሰዋ ለእግዚአብሔር ጥሪ የቀረበበት ታዋቂ የሆነው ትዕይንት። አስራ አምስተኛ የአብርሃም የቀብር ስፍራ ባለቤትነት በዘፍጥረት ምዕራፍ 23 ከቁጥር 1 እስከ 20 የሳራ መሞትና የቀብር ቦታ ግዢ ታሪክ። አስራ ስድስተኛ የአብርሃም ልጅ የይስሐቅ ሚስት ዘፍጥረት ምዕራፍ 24 ከቁጥር 1 እስከ 67 ርብቃ የይስሐቅ ሚስት መሆኗ፣ 17ተኛ በመጨረሻ የአብርሃም ሞትና ቅርስ ዘፍጥረት ምዕራፍ 25 ከቁጥር 1 እስከ 18 የአብርሃም ማለፍና የዝርያዎቹ ታሪክ ዘገባ ይገኙበታል። የአብርሃምን ሕይወት ስንመለከት የሕይወቱ ፍሰት መሠረታዊ የክንዋኔ ቅደም ተከተሎችን ጠብቆ የሚፈስ ነው። ታሪኩ የሚጀምረው በዘመኑ ወጣት በሚባልበትና በአባቱ ቁጥጥር ስር ባለበት ወቅት ሲሆን፣ አብርሃም አርጅቶ በመሞቱ ይጠናቀቃል። ሆኖም ከሌሎች የብሉይ ኪዳን ታሪኮች ጋር ስናነጻጽረው አንዳንድ ጊዜ ግራ መጋባቶች የነበሩበት ሲሆን፣ በአብርሃም ሕይወት ውስጥ በተከናወኑ የተለያዩ የሕይወት እርከኖች መካከል ግልጽ ያላለ ትስስር አለ። ሆኖም ከሌሎች የብሉይ ኪዳን ታሪኮች ጋር ስናነጻጽረው የአብርሃም ሕይወት ታሪክ ራሳቸውን የቻሉ ዐሥራ ሰባት ምዕራፎች የያዘ ነው። እያንዳንዳቸው በአብርሃም ሕይወት የተከናወነውን ለመዘገብና ለሙሴ ቀደምት ተደራሲያን ለእስራኤላውያን ግልጽ ትምህርቶችን ለማስተማር ታስበው የተጻፉ ናቸው። ሙሴ ከግብፅ ወደ ተስፋይቱ ምድር ሲመራቸው እነዚህ የሕይወት ምዕራፎች በአኗኗራቸው ውስጥ የሚያሳዩቸው ነገር የነበረ ሲሆን ዛሬም እኛ ለምንኖረው ሕይወት ብዙ ነገሮችን ያስተምርናል። የአብርሃምን ሕይወት መሠረታዊ እርከኖች ከተዋወቀን አሁን ደግሞ እነዚህን ምዕራፎች እርስ በእርስ እንዴት እንደተሳሰሩ መመልከት እንችላለን። የአብርሃም ሕይወት እንዴት ተያያዘ? ያቀናበራቸውስ ምን አመክኞ ነው? በቀላሉ ለማስቀመጥ የአብርሃም ሕይወት ምዕራፎች ግልጽ በሆኑ መሪ ሐሳቦች ዙሪያ እጅብ ያሉ ሲሆኑ እነዚህም አምስት ሚዛናቸውን የጠበቁ አበይ ትርከኖች አሏቸው። የመጀመሪያው በአባቶች ሕይወት እንደምንጠብቀው ሙሴ የሚጀምረው በአብርሃም ዳራና ከእግዚአብሔር ጋር በነበረው ጅማሬ ልምምድ ነው። ይህም ክፍል የአብርሃምን ሞገስ ያገኘ ዝርያ ያልተሳካለት አባቱ ወደ ከነአን መሰደዱን ያካትታል። እነዚህም ምዕራፎች በአብርሃም ቤተሰባዊ ዳራና ወደ ተስፋይቱ ምድር ባደረገው የመነሻ ጉዞ ላይ በማተኮር አብርሃም እንዴት ከእግዚአብሔር ጋር ወደ ነበረው ልዩ ግንኙነት ውስጥ እንደገባ ያብራራሉ። ሁለተኛው የአብርሃም ሕይወት ምዕራፎች አብይ ክፍል ከምዕራፍ 12 ቁጥር 10 እስከ ምዕራፍ 14 ቁጥር 24 ተመዝግቦ አብርሃም ከሌሎች ሰዎች ጋር በነበረው ቀዳሚ ግንኙነት ላይ የሚያተኩረው ነው። ይህም ከግብፅ ነፃ መውጣቱን ከሎጥ ጋር የገጠመውን ጠብና ሎጥ መታደጉን ያካትታል። እነዚህ ሶስት ክፍልፋዮች ተያይዘው የቀረቡት በተቀዳሚነት የሚያተኩሩት አብርሃም ከተለያዩ ህዝቦች ጋር በነበረው ግንኙነት ላይ ሲሆን፣ በእነዚህም ምዕራፎች አባቶችን በመጀመሪያ ከግብፅ ፈርዖን፣ ከወንድሙ ልጅ ከሎጥ፣ ከወራሪ ነገሥታት፣ ከሰዶም ንጉሥ እና ከሳሌም ንጉሥ ከመልከ ጸደቅ ጋር ይገናኛል። ሦስተኛውና በአብርሃም ሕይወት መካከለኛውን ስፍራ የሚይዘው ክፍል በምዕራፍ 15 ከቁጥር 1 እስከ ምዕራፍ 17 ከቁጥር 27 የተመዘገበው አብርሃም ከእግዚአብሔር ጋር በነበረው የቃል ኪዳን ግንኙነት ላይ የሚያተኩረው ነው። ይህኛው ክፍል ሦስት ምዕራፎች አሉት። የአብርሃም የቃል ኪዳን ተስፋዎች፣ አብርሃም ወደ አጋር ጋር መግባቱና የአብርሃም ቃልኪዳን ኪዳን ግዴታዎች ናቸው። አራተኛው ክፍል በምዕራፍ 18 ከቁጥር 1 እስከ ምዕራፍ 21 ከቁጥር 34 የሚገኘውና ወደ ኋላ ላይ አብርሃም ከሌሎች ሰዎች ጋር በነበረው ግንኙነት ላይ የሚያተኩረው ነው። እነዚህ ምዕራፎች በአንድነት የተያያዙት አብርሃም ከሌሎች ሰዎች ጋር በነበረው ግንኙነት ላይ የሚያተኩሩ ስለ ሆነ ነው። እነዚህ ምዕራፎች አብርሃም ከሰዶምና ገሞራ ጋር በተገናኘ መንገድ ያቀርቡታል። አብርሃም ለአቤሜሌክ መማለዱ፣ አብርሃም ከይስሐቅና ከእስማኤል ጋር በተገናኘ መንገድ፣ አብርሃም ከአቤሜሌክ ጋር የፈጸመው ውልም ይገኙበታል። እነዚህ አራት ምዕራፎች አባታችን ከሎጥና ከቤተሰቡ ጋር፣ ከሰዶምና ከገሞራ ሕዝብ ጋር እናም ከፓለስታይኑ አብሜሌክ ጋር እንዴት እንደ ተገናኘ ጠለቅ ብለው ያብራራሉ። በሰዶምና ገሞራ ስለሚኖሩት ጻድቃንም ገና አልማለደም። የቱንም ዓይነት የእምነት ፈተና ገና አላለፈም። በተቃራኒው እግዚአብሔር አብርሃምን እንደ ልዩ አገልጋዩ የጠራው ለአብርሃም ደግነቱን ለማሳየት ስለ ወደደ ብቻ ነው። እርግጥ ነው የእግዚአብሔር ጸጋ የተገለጠው አብርሃም ከእግዚአብሔር ጋር በነበረው የመጀመሪያ ጉዞ ላይ ብቻ አልነበረም። የእግዚአብሔር ጸጋ በአብርሃም ታሪክ ሂደቶች ሁሉ ይገለጥ የነበረ መሪ ሐሳብ ነው። ምክንያቱም እግዚአብሔር በአባታችን ሕይወት በእያንዳንዱ ክፍልፋይ ውስጥ ምሕረቱን ስላሳየ ነው። ምክንያቱም አብርሃም ኀጢአተኛ ስለሆነ ዘወትር የእግዚአብሔር ምሕረት የሚያስፈልገው ሰው ነው። ለምሳሌ በምዕራፍ 15 ከቁጥር ስድስት ከሚገኘው ዕውቅ ጥቅስ የምንረዳው አብርሃም የዳነበት ጽድቅ እንኳን የተገኘው የምሕረት ስጦታ ሆኖ ነው። በዚህም እንዲህ ይነበባል፣ አብርሃምም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። ዘፍጥረት ምዕራፍ 15 ከቁጥር 6። ሐዋርያው ጳውሎስ በሮሜ ምዕራፍ 4 ከቁጥር 3 እና በገላትያ ምዕራፍ 3 ከቁጥር 6 እንዳመለከተው እግዚአብሔር ለአብርሃም ጽድቅ እንዲቆጠርለት የማድረጉ እውነታ የሚያመለክተው የምሕረት መገለጫ መሆኑን እንጂ የመልካም ሥራዎች ሽልማት ሆኖ አይደለም። አብርሃምንና ሌሎችንም በረከቶች ከእግዚአብሔር የተቀበለው በዚህ መለኮታዊ ጸጋና ምሕረት አማካኝነት ነው። እንደ ክርስቲያን የእግዚአብሔርን ጸጋ ጠቀሜታ ሁላችን እናውቃለን። እግዚአብሔር ከእርሱ ጋር ያለንን ግንኙነት የጀመረው በጸጋ ሲሆን ከእርሱ ጋር ያለንንም ግንኙነት የሚጠብቀው በእርሱ ጸጋ መሆኑን እናውቃለን። ከእግዚአብሔር ምሕረት ውጪ አድራሻችን የት ነበር? እንግዲህ ነገሩ ለአብርሃምም እንዲሁ እውነትነት ነበረው። ከዚህም በላይ ሙሴ ስለ አብርሃም ለጻፈላቸው ለእስራኤላውያንም ሕይወት የእግዚአብሔር ጸጋ ወሳኝ ነበር። እነርሱም በዕለት ከዕለት ሕይወታቸው የእግዚአብሔር ምሕረት የሚያስፈልጋቸው ነበሩ። በዚህም ምክንያት ሙሴ የአብርሃምን የሕይወት ታሪክ ሲያቀናብር ደግሞ ደጋግሞ ትኩረታቸውን ወደ እግዚአብሔር ጸጋ ይስብ ነበር። የአብርሃም ታማኝነት ከእግዚአብሔር ጸጋ መሪ ሐሳብ በተጨማሪ በዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 የአብርሃምን ታማኝነት እንደሚገልጽ ልብ ልንል ልንል ይገባል አብርሃም ምሕረቱን እንዲቀበል እግዚአብሔር ዝም ብሎ አልመረጠው። ለአባታችን ምሕረቱን ያሳየው አብርሃም የምታዘዝ በሞላበት ታማኝነት ምላሽ እንዲሰጠው ነበር። እንደተመለከትነው በዘፍጥረት ምዕራፍ 12 ከቁጥር 1 የተጠቀሰው ትእዛዝ አብርሃም በተለየ መንገድ ለእግዚአብሔር ታማኝ የመሆን ኃላፊነት እንዳለበት አጽንዖት ይሰጣል። እግዚአብሔር እንዲህ ሲል ነበር ያዘዘው፣ ከአገርህ ከዘመዶችህ፣ ከአባትህም ቤት ተለይተህ እኔ ወደማሳየህ ምድር ውጣ። ዘፍጥረት ምዕራፍ 12 ከቁጥር 1። ይህ መለኮታዊ ጥሪ ከአብርሃም በርካታ ታማኝነትን እንደሚጠይቅ ለማየት ብዙ መላ መምታት አይጠይቅም። አገሩንና የአባቱን ቤት በመተው ገና ወደማያውቀው ምድር መጓዝ ነበረበት። አሁን እግዚአብሔር ለአብርሃም ምረቱን አሳይቶታል። ሆኖም አብርሃምም ከውስጣዊ ማንነቱ ለእግዚአብሔር የታመነ አገልግሎት መስጠት ይጠበቅበት ነበር። የሚያሳዝነው ግን በርካታ ክርስቲያኖች አብርሃም ዝም ብሎ የእምነትና በእግዚአብሔር የመታመን ተምሳሊት ብቻ እንደሆነ ወደ ማሰብ ያጋድላል። ይህ በአብርሃም ሕይወት ውስጥ ወሳኝ የሆነ መሪ ሐሳብ ሲሆን በአዲስ ኪዳን የተለያዩ ምንባቦች ውስጥም ተሰምሮበታል። ሆኖም አብርሃም ታማኝ እንዲሆንና የታመነ አገልግሎትም እንዲሰጥ እግዚአብሔር እንዳዘዘው ቸል ልንል አይገባም። እግዚአብሔር ታማኝነትን ከአባታችን ብዙ ጊዜ ጠይቆ ነበር። በየትኛውም ሁኔታ ውስጥ ለእግዚአብሔር ታማኝ ሆኖ ሊዘልቅ ይገባው ነበር። በጣም ድራማዊ ምሳሌነት ያለውና ለእግዚአብሔር ታማኝነቱን እንዲያሳይ የተጠየቀበት ወቅትም የሚገኘው በዘፍጥረት ምዕራፍ 22 ውስጥ ነው። በዚያም አባታችን ልጁን ይሳቅን ከሚወድበት ፍቅር በበለጠ እግዚአብሔርን የሚወድ መሆኑን ለማረጋገጥ ልጁን ይሳቅን እንዲሰዋ እግዚአብሔር አዞታ ከእግዚአብሔር ከፍተኛ መታዘዝን የሚጠይቅ ነገር ሲመጣ ነገሩ ምን ያህል እንደሚከብድ መገመት ያዳግታል። አብርሃም በዚህና በሌሎች መንገዶች ታማኝነቱን እንዲገልጥ ቢጠየቅም፣ በዘፍጥረት ምዕራፍ 12 ከቁጥር 1 አብርሃም የተቀበለውን ወሳኝ ኃላፊነቶች ግልጽ ያደርጋል። በዚህም እግዚአብሔር እኔ ወደማሳይህ ምድር ውጣ። ዘፍጥረት ምዕራፍ 12 ቁጥር 1 ይህ ምንባብ አብርሃም እግዚአብሔር ወደሚያሳየው ምድር እንዲሄድ የሚጠበቅበት መሆኑን ይገልጻል። አብርሃም የተስፋውን ምድር ሊወርስ ይገባል። ይህም መሪ ሐሳብ ስለ አባታችን በተጻፈው ታሪክ ውስጥ በርካታ ጊዜያት ተገልጧል። አባታችን ወደ ተስፋይቱ ምድር መሄዱ ለእግዚአብሔር ትልቅ ዕቅድ ማለትም ለአብርሃምም ሆነ ለእርሱ ታማኝ ዝርያዎች በጣም ወሳኝነት ነበሩ። ሙሴ ከእነዚህ ታሪኮች ስለ አብርሃም የጻፈው እርሱ ራሱ ወደ ተስፋይቱ ምድር ለሚመራቸው ለእስራኤላውያን መሆኑን እናስታውስ ይህንን አጽንዖት ማየታችን አያስገርመንም። ሙሴ እነዚህን ታሪኮች ስለ አብርሃም የጻፈው እርሱ ራሱ ወደ ተስፋይቱ ምድር ለሚመራቸው ለእስራኤላውያን መሆኑን ስናስታውስ፣ ይህንን አጽንዖት ማየታችን አያስገርመንም። እንደ ክርስቶስ ተከታዮች ምንም እንኳ ድነት የእግዚአብሔር ጸጋ ስጦታ መሆኑን ብንረዳም ትእዛዛቱን ለመታዘዝ የቻልነውን ሁሉ በማድረግ ለእርሱ ያለንን አድናቆት እንድናሳይ እግዚአብሔር ይጠብቅብናል። ሙሴ እነዚህን መርሆች ያውቃቸዋል። እግዚአብሔር ለአብርሃም የሰጠው ጸጋ አብርሃም ለእግዚአብሔር ታማኝ እንዲሆን አድርጎታል። በዚህም ምክንያት የታማኝነት አስፈላጊነት ጉዳይ የአብርሃምን ሕይወት በምናጠናበት ወቅት በርካታ ጊዜ ተደጋግሞ የሚገለጥ መሆኑን እንመለከታለን። ሙሴ ስለ ተቀዳሚ ተደራሲያኑ ስለ እስራኤላውያን አንድ ነገር ያውቃል። በእግዚአብሔር ፊት ታማኝ ሆኖ የመኖሩን አስፈላጊነት ወደ መርሳቱ ያዘነብላሉ። እግዚአብሔር ከግብፅ ምድር ሲያስወጣቸው ብዙ ምዕረቱን ቢያሳያቸውም በምድረ ብዳ ቢጠብቃቸውም፣ እነርሱ ግን ከትእዛዛቱ ፈቀቅ ይላሉ። በዚህም ምክንያት ከአብርሃም ታሪኮች ውስጥ አንዱ አብርሃም ለእግዚአብሔር የነበረውን ታማኝነት የተገለጠበት መሪ ሐሳብ ሆኗል። ይህም መሪ ሐሳብ የሙሴ ቀደም ተደራሲያንና እኛም ዛሬ ታማኝነት በተሞላበት መንገድ እግዚአብሔርን እንድንታዘዝ ይቀሰቅሰናል። የአብርሃም በረከቶች እንደተመለከትነው እግዚአብሔር ለአብርሃም ብዙ ጸጋ ሰጥቶታል፣ ከእርሱም ታማኝነት ያለበት መሰጠትን ጠይቆታል። በዘፍጥረት ምዕራፍ ዐሥራ ሁለት ከቁጥር አንድ እስከ ሦስት ውስጥ ልብ ልንል የሚገባን ሦስተኛው መሪ ሐሳብ ለአብርሃም የተሰጡት በረከቶች ናቸው። እግዚአብሔር ለአብርሃም ይህንኑ መናገሩን ማስታወስ ትችላላችሁ። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብረዋለሁ። ዘፍጥረት ምዕራፍ 12 ቁጥር ሁለት እግዚአብሔር ለአባታችን ሦስት በረከቶችን ሰጥቶታል። በመጀመሪያ አብርሃም ታላቅ ሕዝብ ይሆናል፣ ዝርያውም ከቁጥር ያለፈ ይሆናል። ዘሩም መንግሥት ታላቅ ሕዝብ ይሆናል። በዚህም ወቅት አብርሃምና ከእርሱ ጋር የነበሩት በቁጥር አነስተኛ ነበሩ። አብርሃምም የራሱ ልጅ አልነበረውም። ሆኖም አንድ ቀን የአብርሃም ዝርያ ከሰማይ ከዋክብት በቁጥር እንደሚበልጥ እግዚአብሔር ተስፋን ሰጠው። ሁለተኛ እግዚአብሔር አብርሃምን እንደሚባርክ ነገረው። በየትኛውም መንገድ ይህ መግለጫ አብርሃምና ዘሩ ከልክ የተረፈ በረከትን ይቀበላል ማለት ነው። አብርሃምና ዘሩ በተትረፈረፈ ብልጽግና ይኖራል። በምድር የሚንከራተቱ አይሆንም፣ ወይንም ጊዜያዊ ሰፋሪዎች አይሆኑም። አብርሃም እና ልጆቹ ታማኝ መሆናቸው ከተረጋገጠ በብልጽግና ይኖራሉ። ሦስተኛ የእግዚአብሔር በረከት ለአብርሃም ታላቅ ስምን ያስገኝለታል። በሌላ አነጋገር አብርሃም ወደ ተስፋዪቱ ምድር ቢሄድና እግዚአብሔርን በታማኝነት ቢያገለግል የቁጥሩ መብዛትና የዘሩ መበልጸግ እርሱንና ዘሩን በመላው ዓለም የተከበሩ ያደርጋቸዋል ማለት ነው። ታላቅ ክብር ወደ አባታችንና ታማኝ ወደ ሆኑ ዘሮቹ ይመጣል። እንዲያውም በአብርሃም ታሪኮች ውስጥ እነዚህን የመሳሰሉ በረከቶች ደግመው ደጋግመው ለአብርሃም የፈሰሱለት መሆኑን ሙሴ አመልክተዋል። አብርሃም ልጆች ነበሩት። ከአንዱ ልምምዱ ወደ ሌላው ሲሸጋገር እየበለጸገ ሄደዋል። ከአካባቢው ታዋቂ ሰው ሆኗል። በአካባቢው ታዋቂ ሰው ሆኗል። እነዚህን ታሪኮች ለሚያደምጡ እስራኤላውያንም የአብርሃም በረከቶች እነርሱን ስለሚጠብቋቸው በረከቶች ታላቅ ተስፋ ይሰጧቸዋል። ዘሩን ማብዛቱ ለአብርሃም የተሰጡ ብልጽግናዎችና ዝና፣ እግዚአብሔር ለአብርሃምና ለዘሩ ገና የሚሰጠው ታላቅ ስጦታ ጥላ ብቻ ነበሩ። እንደ ክርስቲያኖች ሁሉን ተናግረን ልንጨርሳቸው አዳጋች የሆኑ በረከቶችን ከእግዚአብሔር ተቀብለናል። በእርግጥም በሙሴ መሪነት ወደ ተስፋይቱ ምድር የተጓዙት እስራኤላውያን ቁጥር ስፍር የሌላቸውን በረከቶች ተቀብለዋል። ከባርነት ነፃ ወጥተዋል። በቁጥር በዝተዋል። በጉዞአቸው ሁሉ ከክፉ ተጠብቀው ወደ ተስፋይቱና የወደፊት ታላቅ በረከታቸውን ወደሚቀበሉበት ምድር ተጉዘዋል። እስራኤላውያን ልክ እንደኛ እግዚአብሔር ለእነርሱ ያደረግላቸውንና ገና ወደፊት ያዘጋጀላቸውን ቸል በማለት ወደ መርሳቱ ያጋድላል። ስለዚህም ሙሴ እስራኤላውያን አድማጮቹን እግዚአብሔር የሰጣቸውን በረከቶች እንዲያስቡና ልባቸውን ለእርሱ ባላቸው አድናቆት እንዲሞሉ ለማድረግ ስለ አብርሃም በረከት ይጽፍላቸዋል። በአብርሃም አማካኝነት የተሰጡ በረከቶች ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 ከእግዚአብሔር ምሕረት ከአብርሃም ታማኝነትና እግዚአብሔር ለአብርሃም ከሰጣቸው በረከቶች በተጨማሪ በረከቶቹ በአብርሃም በኩል ለሌሎች ሕዝቦች የተሰጡም ወደ መሆን እውነታ ትኩረታችንን ይስበዋል እግዚአብሔር በዘፍጥረት 12 ከቁጥር 2 እስከ 3 የተናገረውን አስታውሱ ለበረከትም ሁን የሚባርኩህንም እባርካለሁ የሚረግሙህንም እረግማለሁ የምድር ነገዶችም ሁሉ በአንተ ይባረካሉ። ዘፍጥረት ምዕራፍ 12 ከቁጥር 2 እስከ 3። እነዚህ ቃላት አብርሃም በረከትን እንደሚቀበል ብቻ ሳይሆን የምድር ነገዶች ሁሉ በእርሱ አማካኝነት እንደሚባረኩ ያብራራሉ። እግዚአብሔር አብርሃምን ወደ ተስፋይቱ ምድር እንዲሄድ የጠራው የእርሱንና የዘሩን ሕይወት ለማበልጸግ ብቻ አይደለም። እግዚአብሔር አብርሃምን የጠራው ለምድር ሕዝቦች ሁሉ የመለኮታዊ በረከት ማስተላለፊያ ቧንቧ እንዲሆን ነው። የአብርሃም ዓለም አቀፋዊ በረከት በሁለት መንገዶች እንደሚገለጥ ይህ ምንባብ የሚያስተምረን መሆኑን ማስታወስ ጠቃሚ ነው። በዘፍጥረት ምዕራፍ 12 ከቁጥር 3 እግዚአብሔር እንዲህ ብሏል፣ የሚባርኩ እባርካለሁ፣ የሚረግሙንም እረግማለሁ። ዘፍጥረት ምዕራፍ 12 ከቁጥር 3። በዚህ ምንባብ መሰረት በሰው ዘር መካከል አብርሃም ልክ እንደ ባለ ሁለት አፍ ሰይፍ ያገለግላል ማለት ነው። አብርሃም ከእግዚአብሔር ሞገስን በማግኘቱ ምክንያት የሌሎች መንግስታት ህዝብ አብርሃምን ሲባርክ እርሱንም ሲያከብሩ፣ በዚያም እርሱ የሚያገለግለውን እግዚአብሔርን ይባርካል። ከዚያም እግዚአብሔር እነርሱን ይባርካቸዋል። ግን የሌሎች መንግስታት ህዝቦች አብርሃምን ሲያጠቁ እና በዚህ የአብርሃምን አምላክ ሲያቃልሉ፣ እግዚአብሔር ይቀጣቸዋል። የሌሎች ህዝቦች ዕጣ ፈንታ ከአብርሃም ጋር በሚኖራቸው ግንኙነት ላይ የተመሠረተ ይሆናል። በሕይወት ዘመኑ ሁሉ ሌሎች መንግስታትን ከሚወክሉ ሰዎች ጋር ማለትም ከፍልስጤማውያን፣ ከከነዓናውያን፣ ከግብፃውያን፣ ከማባውያንና ከአሞናውያን አባት ከሆነው ከወንድሙ ልጅ ከሎጥ ጋር ግንኙነት ነበረው። እነዚህ ግንኙነቶች ወሳኝ ነበሩ፣ ምክንያቱም ሌሎች ሰዎች ከአብርሃም ጋር እንደነበራቸው ግንኙነት በመባረክም ሆነ በመረገም ቃሉን የሚጠብቅ መሆኑን የሚያመለክቱ ናቸው። በተጨማሪም አብርሃም በሕይወት ዘመኑ የምድር ሁሉ በረከት መሆን መጀመሩን ያመለክታሉ። ደግሞ ደጋግሞ ግን የእግዚአብሔር ሕዝብ እነዚህን ወሳኝ ትምህርቶች መርሳት ይቀለው ነበር። በሙሴ ዘመን የነበሩት እስራኤላውያን በዚህ ዘመን ከሚኖሩ በርካታ ክርስቲያኖች ጋር ይመሳሰላሉ። ከእግዚአብሔር በተቀበልነው ድነትና ሕይወት ደስ እንሰኛለን። ሆኖም እነዚህ በረከቶች ለእኛ ለምን እንደተሰጡ እንረሳለን። በሙሴ መሪነት እግዚአብሔር ለእስራኤል ሰጥቷቸው የነበሩ እያንዳንዳቸው በረከቶችና ለዛሬዋ ቤተ ክርስቲያን የተሰጡ እያንዳንዳቸው በረከቶች ላቅ ላለ ዓላማ የተቀረጹ ነበሩ። እኛ የተባረክ ነው፣ የእግዚአብሔርን በረከቶች ለዓለም ሁሉ ለማዳረስ ነው። እግዚአብሔር አብርሃምን ወደ ራሱ ጠራ። ስለዚህም አብርሃም የዓለምን ነገሥታት ወደ እግዚአብሔር በረከቶች ይመራቸዋል ማለት ነው። በሙሴም ዘመን እግዚአብሔር እስራኤልን ወደ ራሱ ጠራ። እስራኤል ደግሞ ህዝቦችን ወደ እግዚአብሔር በረከቶች ያመጣሉ ማለት ነው። በዚህ ዘመን እግዚአብሔር ቤተ ክርስቲያንን ጠራ። ስለዚህም እኛ የዓለምን መንግሥታት ወደ እግዚአብሔር በረከቶች እናመጣለን። የአብርሃምን ታሪክ ለመጀመሪያ ጊዜ ለተቀበሉት እስራኤላውያን ይህ መሪ ሐሳብ ወሳኝ ነው። በእኛም ዘመን ክርስቶስን ስንከተል ለእኛም ወሳኝነት አለ። ማጠቃለያ። በዚህ ትምህርት የአብርሃምን ሕይወት በወፍ በረር ለመዳሰስ የመጀመሪያ ምልከታችንን አድርገናል። ትኩረታችንንም በዚህ የዘፍጥረት መጽሐፍ ክፍል መዋቅር ወይንም ዲዛይን ላይ አድርገናል። በተጨማሪም ሙሴ በሥነ ጽሑፋዊ አወቃቀሩ አውድ መሠረት ያቀረበውን አበይት መሪ ሐሳቦች ወይንም ይዘቶችን መርምረናል። በዚህ ትምህርት ወደፊት ስንገፋ የዚህን ትምህርት እርሶች መላልሰንና ያለን የአብርሃምን ሕይወት ባለ አምስት አቻ ርከን መሆኑን ተመልክተናል። በተጨማሪም በአብርሃም ሕይወት አራት አበይ መሪ ሐሳቦች መኖራቸውን አይተናል። የእግዚአብሔር ደግነት ለአብርሃም፣ የአብርሃም ታማኝነት፣ የእግዚአብሔር በረከቶች ለአብርሃምና የእግዚአብሔር በረከቶች በአብርሃም በኩል ናቸው። እነዚህ መሪ ሐሳቦች የአብርሃም ታሪክ ለመጀመሪያ ጊዜ ለተጻፈለት ለእስራኤል ሕዝብ ምን ትርጉም እንዳለው መረዳትን የሚሰጡ ብቻ ሳይሆን ይህ የቅዱሳት መጻሕፍት ክፍል በሕይወታችን ማዛመድ የምንችልበት መንገድንም ያመለክቱናል። እንደምንገምተውም አምስተኛውና የመጨረሻው የአብርሃም ሕይወት በምዕራፍ 22 ከቁጥር 1 እስከ ምዕራፍ 25 ቁጥር 18 የሚገኘው ሲሆን በአብርሃም ሕይወት ማብቂያ ላይ ስለተከናወኑት ነገሮች በተለይም ስለ ቀጣይ ዝርያውና ስለ ሞቱ ያወሳል። እግዚአብሔር አብርሃምን እንዴት እንደፈተነው ተመዝግበዋል። አብርሃም የመቃብር ስፍራ መግዛቱንም ዘግቧል። አብርሃም ለልጁ ለይስሐቅ ሚስት እንዴት እንዳገኘ ዘግበዋል። የአብርሃምንም ሞት ዘግቧል። እነዚህ ምዕራፎች በአብርሃም ሚስት በሳራና በልጁ በይስሐቅ በአብርሃም እውነተኛ ወራሽ ላይ በማተኮር ከአብርሃም ሌሎች ሚስቶችና ልጆች ይልቅ ከበሬታን ይሰጣቸዋል። የአብርሃም ሕይወት ምዕራፎች አንዳቸው ከሌላቸው የሚነጻጸሩ የራሳቸው የተለየ ነገር ያላቸው በመሆናቸው ምክንያት ሰዎች ለመጀመሪያ ጊዜ ስለ አብርሃም ሲያነቡ ትርጉም በሌለው መንገድ ከአንዱ ሁኔታ ወደ ሌላው የሚንከራተቱ ይመስላቸዋል። ሙሴ እነዚህን ክስተቶች የዘገበው በጣም ጥቂት ድህረ ሐሳብ ወይንም ዕቅድ በልቦናው ይዞ እንደሆነ በማሰብ የአብርሃምን ታሪክ ያነባሉ። ከዚህ የመነሻ ግንዛቤ ባሻገር ግን የአብርሃም ሕይወት ታሪኮች ማዕከላዊ ሐሳቦች ሊያቀርብልን በሚችል መንገድ ትርጉም በሚሰጡ ምዕራፎች የተቀነባበሩ ናቸው። ቀለል ባለ አምስት እርከን አስተዋጽኦአችን ሙሴ በአብርሃም ሕይወት ምን እየተከናወነ እንደሆነ ሊያሳየን እንደጻፈው ይገልጣሉ። ከፍ ባለው ደረጃ ስንመለከት የአብርሃም ሕይወት ዘገባ ሚዛናዊነት ያለው ድራማዊ ቅርጽ ይይዛል። እያንዳንዱ ክፍል በድራማው ውስጥ ካሉት ተስተያይ ክፍሎች ጋር ሚዛናዊ ነው። በምዕራፍ 11 ከቁጥር 10 እስከ ምዕራፍ 12 ቁጥር 9 በአብርሃም ቤተሰባዊ ዳራና ከእግዚአብሔር ጋር በነበረው የመጀመሪያ ግንኙነት ላይ ትኩረት ተደርጎ ታገኛላችኋል። እነዚህን ቀዳማዊ ትኩረቶች በሚዛናዊነት በማነጻጸር የመዝጊያ ክፍል በምዕራፍ 22 ከቁጥር 1 እስከ ምዕራፍ 25 ከቁጥር 18 ለአብርሃም የፍጻሜ ዓመታት እና ለቀጣይ ዘሩ ትኩረት ይሰጣል። ከዚህም ባሻገር የአብርሃም ሕይወት ሁለተኛው ክፍል አብርሃም ከሌሎች ነገዶችና መንግሥታት ጋር የነበረውን ግንኙነት በጥንቃቄ በማዋቀር በምዕራፎች ያቀርብልናል። በሚዛናዊ ቀለበትም በሁለተኛ ክፍል ወደ ተጠቀሱ ተመሳሳይ መሪ ሐሳቦች ይመለሳል። የአብርሃም ሕይወት አራተኛ ክፍል አብርሃም ከሌሎች ጋር የነበረውን ግንኙነት የሚመለከቱ ተጨማሪ ምሳሌዎችን ወደ መጥቀሱ ይመለሳል። በመጨረሻም በአብርሃም መካከለኛ ሕይወት ዘመን አብርሃም ከእግዚአብሔር ጋር በነበረው የቃል ኪዳኑ ግንኙነት ላይ ያተኮሩ ሦስት ማዕከላዊ መዘውርነት የሚታይባቸው ሦስት ምዕራፎች ይገኛሉ። እነዚህ ምዕራፎች የአብርሃምን ሕይወት ማዕከላዊ መዘውር የሚያዋቅሩ ሲሆን አብርሃምና ዘሩ ከእግዚአብሔር ጋር ያላቸውን የቃል ኪዳን ግንኙነት ወሳኝ ኃይል ያብራራሉ። የእነዚህ ምዕራፎች ቅርጽ ሙሴ ዘገባውን በጥንቃቄ እንዳዋቀረ ይገልጣል። የእስራኤልን የመጀመሪያ አባት ስነ ጽሑፋዊ ቁመና ግልጽ ወደ ሆኑት የሕይወት ገጽታዎች ትኩረትን ለመሳብ ሲል አዋቅረውታል። እነዚህም አብርሃም ለበረከትና ለባለ ሀብት ወራሽነት መመረጡ የአብርሃም ቀደምትና የኋላ ግንኙነትና አብርሃም ከእግዚአብሔር ጋር የነበረውን የቃል ኪዳን ግንኙነት ናቸው። ወደፊት እንደምንመለከተው ይህ ስነ ጽሑፋዊ ትኩረት የሙሴ ቀደምት ተደራሲያን የነበሩት የእስራኤላውያንን መሻት ለማሟላት ታቅዶ የተነደፈ ነው። እስራኤላውያኑ በሙሴ መሪነት ወደ ተስፋይቱ ምድር በሚጓዙበት ወቅት እንዴት የእርሱን ፈለግ ሊከተሉ እንደሚገባ የአብርሃም ሕይወት ያስተምራቸዋል። እናም እነዚህን የአብርሃም ሕይወት ክፍልፋዮች ስንቀርባቸው የእነዚህን በዓላማ የተነደፉ ቅርጾች አስፈላጊነት መልሰን መላልሰን እንመለከታለን። የአብርሃምን ሕይወት አጠቃላይ ሥነ ጽሑፋዊ ቅርጽ ከተመለከትን በአብርሃም ሕይወት ውቅርና ይዘት ላይ ወደሚያጠነጥነው ወደ ሁለተኛው ርዕሳችን እንሸጋገራለን። ይህም በዘፍጠት ምዕራፍ 11 ከቁጥር 10 እስከ ዘፍጥረት ምዕራፍ ሃያ አምስት ቁጥር 18 በሚገኘው መሪ ሐሳብ ነው። የእነዚህ ምዕራፎች ይዘት ልንገልጽ የምንችልባቸው በርካታ መንገዶች ቢኖሩም በግድፉ ያሳየናቸው መዋቅር በእነዚህ ምዕራፎች ከተጠቀሱት ወሳኝ መሪ ሐሳቦች ጋር የሚዛመዱ መሆኑን እንመለከታለን። አብይ መሪ ሐሳቦች እንደ አብርሃም አይነት ረጅምና የተወሳሰቡ የመጽሐፍ ቅዱስ ክፍሎችን አብይ መሪ ሐሳቦች መግለጥ አስቸጋሪ ስለመሆኑ መነጋገር አስፈላጊ አይመስልንም። በእነዚህ ምዕራፎች የሚከሰቱትን እያንዳንዳቸውን ጭብጦች መዘርዘርና በአብይ መሪ ሐሳብነት መዋቅር አይቻልም። ሆኖም ከሌሎች ይልቅ ጎልተው የሚወጡትን ጭብጦች ለያየተን ማስቀመጥ ይቻላል። እንደምንመለከተው በእነዚህ ምዕራፎች የምናገኛቸውን መሪ ሐሳቦች የአብርሃምን ሕይወት አንድ ያደርጉልናል። ደግሞም የሙሴ ቀደም ተደራሲያን የሆኑት እስራኤላውያን ከአብርሃም ሕይወት እንዲቀስሙለት የሚፈለገውን ዋና ሐሳብ እንድንረዳ ይረዱናል። ከዚህም በበለጠ ከዚህ የቅዱሳት መጻሕፍት ክፍል እኛ ምን እንደምንማር እግዚአብሔር እንደሚፈልግ እንመለከታለን ሦስት አብይ መሪ ሐሳቦች እንደ አብርሃም አይነት ረዥምና የተወሳሰቡ የመጽሐፍ ቅዱስ ክፍሎችን አብይ መሪ ሐሳቦች መግለጥ አስቸጋሪ ስለ መሆኑ መነጋገር አስፈላጊ አይመስለኝ። በእነዚህ ምዕራፎች የሚከሰቱትን እያንዳንዳቸውን ጭብጦች መዘርዘርና በአብይ መሪ ሀሳብነት መዋቀር አይቻልም። ከሆኖም ከሌሎቹ ይልቅ ጎልተው የሚወጡትን ጭብጦች ለያይቶ ማስቀመጥ ይቻላል። እንደምንመለከተው በእነዚህ ምዕራፎች የምናገኛቸውን መሪ ሐሳቦች የአብርሃምን ሕይወት አንድ ያደርጉልናል። ደግሞም የሙሴ ቀደም ተደራሲያን የሆኑት እስራኤላውያን ከአብርሃም ሕይወት እንዲቀስሙለት የሚፈልገውን ዋና ሐሳብ እንድንረዳ ይረዱናል። ከዚህም በበለጠ ከዚህ የቅዱሳት መጻሕፍት ክፍል እኛ ምን እንድንማር እግዚአብሔር እንደሚፈልግ እንመለከታለን። የአብርሃምን ሕይወት አበይት መሪ ሐሳቦች በሁለት መንገዶች እንመለከታለን። በመጀመሪያ የአብርሃምን ሕይወት አራት መሪ ሐሳቦች የሚያስተዋውቀንን ቁልፍ ምንባብ እንመለከታለን። ሁለተኛ እነዚህን መሪ ሐሳቦች በአብርሃም ሕይወት ምዕራፎች እንዴት እንደተገለጡ እናሰሳለን። አስቀድሞ የአብርሃምን ታሪክ መሪ ሐሳቦች የሚያስተዋውቁንን ቁልፍ ምንባቦች እንመልከት። ቁልፍ ምንባብ በአብርሃም የሕይወት ታሪክ መክፈቻ ላይ በዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 እግዚአብሔር ለአብርሃም ያቀረበውን ጥሪ እንደሚገኝ በቀላሉ እንደምታስታውሱት እርግጠኛ ነኝ። አብርሃም ገና በከለዳውያን ኡር ሲኖር ሳለ ወደ ተስፋየቱ ምድር እንዲሄድ እግዚአብሔር ጥሪ ያቀረበለት። እስካሁን ድረስ ለበርካታ ዓመታት እነዚህ ጥቅሶች በአብርሃም ሕይወት ትልቅ ታሪክ ውስጥ የሚገኙትን ጥቂት ወሳኝ ጉዳዮች እንዲያስተዋውቁ ተርጓሚዎች ተረድተዋል። በእነዚህ ጥቅሶች ውስጥ ሙሴ ምን እንደጻፈ አድምጡ። እግዚአብሔርም አብርሃምን አለው፣ ከአገር ከዘመዶችም ከአባትህም ቤት ተለይተህ እኔ ወደማሳየህ ምድር ውጣ። ታላቅ ሕዝብም አደርግሃለሁ፣ እባርክህ አለው፣ ስምህንም አከብር ለበረከትም ሁን። የሚባርኩንም እባርካለሁ፣ የሚረግሙንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካሉ። ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3። እነዚህ ሦስት ጥቅሶች በቁም ነገር የተሞሉ ሲሆን በበርካታ መንገዶች ጠቅለላት ተደርገው ሊቀርቡ ይችላሉ። በሰዋሰዋዊ ደረጃ በቁጥር አንድ የመጀመሪያ ክፍል በሚገኘው መግቢያ ይጀምራል ከዚህም እግዚአብሔር ለአብርሃም በተናገራቸውና ለሁለት በሚከፈሉ ቃላት ይቀጥላሉ። ክፍል አንድ ከቁጥር አንድ ሁለተኛ አጋማሽ አንስቶ እስከ ቁጥር ሁለት አብዛኛው ክፍል ድረስ ሦስት የተለያዩ ግሶችን ያስከተለ ትዕዛዛዊ ቅርጽ ይዟል። ክፍል ሁለት እግዚአብሔር ለአብርሃም የተናገረው ነገር የሚመጣው በቁጥር ሁለት መጨረሻና በቁጥር ሦስት ውስጥ ነው። በትእዛዛዊ ቅርጽ ይጀምርና ሦስት ግሳዊ መግለጫዎችን ያስከትላል። የዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 ሦስት ክፍሎች በመመልከት ስለዚህ ምንባብ ወሳኝነት ጥቂት ወሳኝ መረዳቶችን እናገኛለን። በመጀመሪያ በቁጥር 1 ውስጥ እግዚአብሔር ለአብርሃም የተናገራቸውን ቃላት ሙሴ እንዴት በቀላሉ እንዳስተዋወቀ አድምጡ። እግዚአብሔር አብርሃምን አለው። ዘፍጥረት ምዕራፍ 12 ከቁጥር 1። በርካታ የዘመናችን ትርጉሞች በዚህ መስመር ላይ የተጠቀሰውን ግስ እግዚአብሔር አለው ከሚለው ይልቅ እግዚአብሔር ብሎት ነበር ሊባል እንደሚገባ በትክክል ተረድተዋል። ምክንያቱም የእስጢፋኖስን ንግግር ስንመለከት አብርሃም ጥሪውን የተቀበለው አባቱ ታራ ከመሞቱ አስቀድሞ በካራን ነበረ። በዘፍጥረት ስለ ጽሑፋዊ አቀራረብ ግን ታራ መሞቱን በመጀመሪያ የምናገኘው በምዕራፍ 11 ከቁጥር 32 ውስጥ ሲሆን ከዚያም በምዕራፍ 12 ከቁጥር 1 እግዚአብሔር አብርሃምን ጠራው የሚለውን ነው። በዚህም ምክንያት በዘፍጥረት ምዕራፍ 12 ቁጥር 1 ወደ ኋላ ተመልሶ ያለፈውን ታሪክ ነው የሚያሳየን። እናም ሊተረጎም የሚገባው እግዚአብሔር ብሎት ተብሎ ነው። ይህ ጥቅስ የሚያመለክተው አብርሃም ገና ለእግዚአብሔር ምላሽ ከመስጠት አንጻር ምንም ማድረግ ሳይጀምር ወደ ተስፋይቱ ምድር ከመንቀሳቀሱ ረዥም ዘመናት በፊት የነበረውን ነው። ይህንን መግቢያ በመከተል እግዚአብሔር ለአብርሃም የተናገረውን የመጀመሪያ አጋማሽ እናገኛለን። ይህ የመጀመሪያ አጋማሽ በትዕዛዛዊ ግስ ይጀምራል። በዘፍጥረት አሥራ ሁለት ቁጥር አንድ እነዚህን ቃላት እናነባለን። ከሀገርህ ከዘመዶችህ፣ ከአባትም ቤት ተለይተህ እኔ ኔ ወደማሳየ ምድር ውጣ። ዘፍጥረት ምዕራፍ 12 ከቁጥር 1 እንደምንመለከተው ይህ ክፍል የሚከፈተው ውጣ ወይንም አዲሱ መደበኛ ትርጉም እንደሚፈታው ውጣና ሂድ በሚል ትእዛዝ ነው። አብርሃም አንድ ነገር እንዲያደርግ፣ ወደ ከነዓን ምድር እንዲሄድ እግዚአብሔር ያዘዋል። እግዚአብሔር ለአባታችን የሰጠው ቀዳማዊ ትእዛዝ ይህ ነው። ወደ ተስፋይቱ ምድር እንዲሄድ ከተሰጠው ትእዛዝ ቀጥሎ እግዚአብሔር ለአብርሃም የተናገረው ንግግር በቁጥር ሁለት የመጀመሪያ ክፍል ውስጥ በተገለጡት ሦስት የተለያዩ ግሳዊ መግለጫዎች ለሦስት ተከፍሎ የቀረበ ነው። በዘፍጥረት ምዕራፍ 12 ከቁጥር ሁለት እንደገና ተመልከቱት። ታላቅ ሕዝብም አደርግሃለሁ፣ እባርክሃለሁ፣ ስምህንም አከብራለሁ። ዘፍጥረት ምዕራፍ 12 ከቁጥር ሁለት እነዚህ ቃላት እግዚአብሔር አብርሃምን ሲጠራው ባዘጋጀለት በረከቶች ላይ ያተኩራሉ። በመጀመሪያ አብርሃምን ታላቅ ሕዝብ እንደሚያደርገው እግዚአብሔር ይናገራል። ሁለተኛ፣ አብርሃምን በሀብት እንደሚባርከው ይገልጣል። ሦስተኛው ደግሞ ለአብርሃምና ለዘሩ የከበረ ስም ወይንም ዝና እንደሚሰጣቸው ይናገራል። አሁን ደግሞ እግዚአብሔር ለአብርሃም ወደ ተናገራቸው ቃላት ሁለተኛ አጋማሽ እንመጣለን። አብዛኞቹ የዘመናችን ትርጉሞች እንድናየው ባያስችሉንም እግዚአብሔር ለአብርሃም የተናገራቸው ቃሎች ሁለተኛ አጋማሽ የመጀመሪያው አጋማሽ ሰባሰባዊ አወቃቀር ተጓዳኝ ነው። በትዕዛዝ ይጀምርና ሦስት በራሳቸው የሚቆሙ ግሳዊ መግለጫዎችን ያስከትላል። በዘፍጥረት ምዕራፍ 12 ከቁጥር 2 እስከ 3 እንዲህ እናነባለን። ለበረከትም ሁን የሚባርክሁንም እባርካለሁ የሚረግምሁንም እረግማለሁ የምድር ነገዶችም ሁሉ በአንተ ይባረካል። ዘፍጥረት ምዕራፍ 12 ከቁጥር 2 እስከ 3። ለበረከትም ሁን ተብሎ የተተረጎመው የዕብራይስጡ ቃል በቅርጹ ትእዛዛዊ ነው። ደግሞም በቁጥር አንድ ውጣ ተብሎ በተሰጠው ትእዛዝ ተጓዳኝ እንዲሆን ተደርጎ የተቀረጸ ነው። ግን ይህ ቅርጽ እንደ ትእዛዝ አያገለግልም፣ በብዙ መንገዶች ሊተረጎምም ይችላል። ለምሳሌ ለበረከት ትሆናለህ፣ ወይንም ለበረከት ሁን፣ ወይንም በእርግጥ ለበረከት ትሆናለህ ሊባል ይችላል። በሁሉም ወቅቶች ይህ ቅጽል ወሳኝ የሀሳብ ሽግግርን ያመለክታል። ትኩረቱንም አብርሃም በረከትን ይቀበላል ከማለት ዘወር ያደርገውና በቁጥር ሁለት የመጀመሪያ ክፍል እንዳየነው አብርሃም ለሌሎች በረከት መተላለፊያ ይሆናል ወደሚለው ይወስደዋል። ሁለተኛውም የትእዛዛዊ ቅጽል ቅርጽ ሶስት ራሳቸውን የቻሉ ግሳዊ መግለጫዎችን ያስከትላል። እነዚህም ሶስት ግሶች አብርሃም ለሌሎች በረከት የሚሆንበትን ሂደት ያመለክታሉ። በመጀመሪያ እግዚአብሔር የሚባርክውን እባርካለሁ አለው። ያም ማለት ከአብርሃም ጋር በመልካም የሚጓዙትን መልካም ነገር ይሰጣቸዋል ማለት ነው። ሰዎች አብርሃምን በበጎ ከተመለከቱት እግዚአብሔር በበጎነት ይመለከታቸዋል። ሁለተኛ፣ የሚረግሙውን እረግማለሁ በማለት እግዚአብሔር ተስፋን ሰጠው። ያም ማለት አብርሃም የሚያቃልሉትን እግዚአብሔር ይረግማቸዋል። ራሳቸውን የአብርሃም ጠላት አድርገው የሚያሳልፉትን በከፋ ሁኔታ አጸፋ በመስጠት አብርሃምን እንደሚጠብቀው እግዚአብሔር ተስፋ ሰጠው። በሦስተኛ ደረጃ ግን እግዚአብሔር የምድር ነገዶች ሁሉ በአንተ ይባረካሉ አለው። መጀመሪያ ስትመለከቱት ሦስተኛው ትኩረት የአብርሃምን ጠላቶች ከመርገሙ መሪ ሐሳብ ጋር የሚቃረን ይመስላል። እግዚአብሔር ግን በመንታ የበረከት ሂደቶች ማለትም ወዳጆቹን በመባረክና ጠላቶቹን በመርገብ የምድርንም ነገሥታት ሁሉ እንደሚባርክ ለአብርሃም ተስፋ ሰጠው። በምዕራፍ ዐሥራ ሁለት የመክፈቻ ሰዋሰው በሦስት ዋና ክፍሎች እንደሚከፈል አይተናል። ማለትም መግቢያ፣ እግዚአብሔር ለአብርሃም በሚሰጣቸው በረከቶች ላይ ያተኮረ እና በአብርሃም አማካኝነት እግዚአብሔር ለምድር ሕዝቦች ሁሉ ስለሚሰጠው በረከት የሚናገሩ ናቸው። ዝርዝር መግለጫ በእነዚህ ጥቅሶች ውስጥ አራት አብይ መሪ ሐሳቦች እንደሚታዩ ልብ ብለናል። ለአብርሃም በተገለጠው መለኮታዊ ጸጋ እንጀምራለን። ከዚያም ከአብርሃም የሚጠበቀውን ለእግዚአብሔር ታማኝ ሆኖ የመዝለቅ ግዴታ እንመለከታለን። ከዚያም ለአብርሃም የእግዚአብሔርን በረከት መጨረሻም በአብርሃም በኩል የሚገለጠውን የእግዚአብሔርን በረከት እናያለን። መለኮታዊ ጸጋ የመጀመሪያው ጭብጥ በአብርሃም ሕይወት ውስጥ በተደጋጋሚ ሲከሰት የምናየው እግዚአብሔር ከአብርሃም ጋር የነበረው ግንኙነት በእርሱ ጸጋ ላይ የተመሠረተ መሆኑ ነው። መለኮታዊ ጸጋ በዘፍጥረት ምዕራፍ 12 ከቁጥር 1 የመግቢያ ቃላት ውስጥ ሰወር ብሎ ተቀምጧል። እንደ ተመለከትነው በዚያ ስፍራ እንዲህ እናነባለን። እግዚአብሔር አብርሃምን እንዲህ ብሎት ነበር። ዘፍጥረት ምዕራፍ 12 ከቁጥር 1 አብርሃም ከእግዚአብሔር ጋር ያለው ግንኙነት እውን የሆነው አብርሃም ገና እግዚአብሔርን በማገልገል ረገድ ምንም ከማድረጉ በፊት እግዚአብሔር ወደ አብርሃም ሕይወት በመምጣቱ መሆኑን እነዚህ ቀላል ቃላት የሙሴን ቀደም ተደራሲያን ያሳስባሉ። አብርሃም የተጠራው ገና በወጣትነት ዕድሜው ነበር። ገና ወደ ከነአን አልሄደም። ጠላቶቹን ገና ድል አልደረገም። ለቃል ኪዳን ታማኝነት ገና ራሱን አልሰጠም ነበር። በተጨማሪም አብርሃም በሕይወት ዘመኑ የምድር ሁሉ በረከት መሆን መጀመሩን ያመለክታል። ደግሞ ደጋግሞ ግን የእግዚአብሔር ሕዝብ እነዚህን ወሳኝ ትምህርቶች መርሳት ይቀለው ነበር። በሙሴ ዘመን የነበሩት እስራኤላውያን በዚህ ዘመን ከሚኖሩ በርካታ ክርስቲያኖች ጋር ይመሳሰላሉ። ከእግዚአብሔር በተቀበልነው ድነትና ሕይወት ደስ እንሰኛለን። ሆኖም እነዚህ በረከቶች ለእኛ ለምን እንደተሰጡ እንረሳለን። በሙሴ መሪነት እግዚአብሔር ለእስራኤል ሰጥቷቸው የነበሩ እያንዳንዳቸው በረከቶችና ለዛሬዋ ቤተ ክርስቲያን የተሰጡ እያንዳንዳቸው በረከቶች ላቅ ላለ ዓላማ የተቀረጹ ነበሩ። እኛ የተባረክነው የእግዚአብሔርን በረከቶች ለዓለም ሁሉ ለማዳረስ ነው። እግዚአብሔር አብርሃምን ወደ ራሱ ጠራው። ስለዚህም አብርሃም የዓለምን ነገሥታት ወደ እግዚአብሔር በረከቶች ይመራቸዋል ማለት ነው። በሙሴም ዘመን እግዚአብሔር እስራኤልን ወደ ራሱ ጠራ። እስራኤል ደግሞ ሕዝቦችን ወደ እግዚአብሔር በረከቶች ያመጣሉ ማለት ነው። በዚህ ዘመን እግዚአብሔር ቤተ ክርስቲያንን ጠራ። ስለዚህም እኛ የዓለምን መንግሥታት ወደ እግዚአብሔር በረከቶች እናመጣለን። የአብርሃምን ታሪክ ለመጀመሪያ ጊዜ የተቀበሉት እስራኤላውያን ይህ መሪ ሐሳብ ወሳኝ ነው ለተቀበሉት እስራኤላውያን ይህ መሪ ሐሳብ ወሳኝ ነው። በእኛም ዘመን ክርስቶስን ስንከተል ለእኛም ወሳኝነት አለው። ማጠቃለያ። በዚህ ትምህርት የአብርሃምን ሕይወት በወፍ በረር ለመዳሰስ የመጀመሪያ ምልከታችንን አድርገናል። ትኩረታችንንም በዚህ የዘፍጥረት መጽሐፍ ክፍል መዋቅር ወይንም ዲዛይን ላይ አድርገናል። በተጨማሪም ሙሴ በሥነ ጽሑፋዊ አወቃቀሩ አውድ መሠረት ያቀረበውን አበይት መሪ ሐሳቦች ወይንም ይዘቶችን መርምረናል። በዚህ ትምህርት ወደፊት ስንገፋ የዚህን ትምህርት ርዕሶች መላልሰን እናያለን። የአብርሃምን ሕይወት ባለ አምስት አቻር ከን መሆኑን ተመልክተናል። በተጨማሪም በአብርሃም ሕይወት አራት አበይ መሪ ሐሳቦች መኖራቸውን አይተናል። የእግዚአብሔር ደግነት ለአብርሃም፣ የአብርሃም ታማኝነት የእግዚአብሔር በረከቶች ለአብርሃምና የእግዚአብሔር በረከቶች በአብርሃም በኩል ናቸው። እነዚህ መሪ ሐሳቦች የአብርሃም ታሪክ ለመጀመሪያ ጊዜ ለተጻፈለት ለእስራኤል ሕዝብ ምን ትርጉም እንዳለው መረዳትን የሚሰጡ ብቻ ሳይሆን ይህ የቅዱሳት መጻሕፍት ክፍል በሕይወታችን ማዛመድ የምንችልበት መንገድንም ያመለክቱናል።